ሐኪሙን ይጠይቁ ለምሽቱ በሕክምናው አጠራር በእንግሊዝኛ ኮሌስትሮል በመባል በሚታወቀው እና በሰውነት ውስጥ በሚገኝ ንጥረ ነገር ላይ ትኩረት ያደርጋል። በአንድ ፊት ለጤና አስፈላጊና ጠቃሚ መጠንና አይነቱ ሲለወጥ ደግሞ ጎጂ ስለሆነው በደማችን ውስጥ የሚዘዋወር ስብ ምንነትን ጨምሮ የሚተነትነው ሐኪሞን ይጠይቁ ለምሽቱ የተከታታይ ቅንብሩን የመጀመሪያውን ክፍል ነው። ይዞ የቀረበው ሙያዊ ትንታኔውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ናቸው። የፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው ነው። ፕሮፌሰር ከበደ ኦሊ ኮሌስትሮል በመባል ስለሚታወቀው እና በደማችን ውስጥ ስለሚገኘው የስብ አይነት የቀረቡ ጥያቄዎች ናቸው። የምሽቱ ሐኪሞን ይጠይቁ ፕሮግራም ትኩረት ምንነቱን ከመረዳት ብንጀምር ለመሆኑ ኮሌስትሮል ምንድን ነው? እንደ ምንስ ይፈጠራል? ኮሌስትሮል ደማችን ውስጥ ያለ ቅባት ነው። በእግድ ደም ውስጥ ያለ ቅባት ሲባል በአብዛኛው በሁለት ትልቅ ነገሮች ይከፈላል። አንዱ የኮሌስትሮል ዝርያ ነው። ሌላኛው ደግሞ ቅቤ የሚመስል ትራይግሊሰራይድ የሚባል ነገር ነው። ሁለቱ የተለያየ ተፈጥሮ ነው ያላቸው። ኮሌስትሮል ሲባል ሰው እንደ መጥፎ ነገር ያየዋል። በመሰረቱ ያለ ኮለስትሮል ህይወት የለም። ኮሌስትሮል ጠቃሚም ነው ወዳጅም ነው። ሲበዛ ወይንም ደግሞ በመጥፎ ሁኔታዎች ደግሞ ጠላትም ነው። ልክ ሰም የሚመስል ነገር ነው ኮሌስትሮል። ሴሎቻችን የሰውነት ሴሎቻችን ሽፋናቸው የሚሰራው አንዱ ከኮሌስትሮል ነው። ኮሌስትሮል አንዱ ዋና ኮምፖነንት ነው የእያንዳንዱ ሰው ሰውነት ሴል ለመስራት። ስለዚህ ለህይወት አስፈላጊ ነገር ነው። በተጨማሪም ደግሞ ሰውነታቸው ውስጥ ያሉ ሆርሞኖች አሉ። በአይል ወይም ደግሞ ሀሞት ዳይጀስት ለማድረግ ምግባችንን የሚረዳን አለሱ በኮሌስትሮል ነው የሚሰራው። ብዙ ነገሮች ከኮሌስትሮል ይሰራሉ፣ ጠቃሚዎች ናቸው። ይሄ ምናልባትም ቀጣዩን ጎላ ብሎ የሚመጣ ጥያቄ ያስከትላል። ድምፅ ጠቆም እንዳደረጉት ጥሩና ጎጂ የሚባሉ የኮሌስትሮል አይነቶች መኖራቸው ይታወቃል። ለመሆኑ ጥሩ የሚያደርገው ምክንያት ምንድን ነው? ጥሩ የሚባለውስ የትኛው ነው? በአንጻሩ ጥሩ ያልሆነ ወይም ጎጂ የሚባለው የኮሌስትሮል አይነትስ የትኛው ነው? ያንስ የትኛው ጠባዩ ያገኘዋል? ኮሌስትሮልን በህመም በኩል ስናነሳው ኮሌስትሮል ህመም የሚያስከትለው አንዱ በጣም ከፍ ሲል ነው ማለት ቁጥሩ ኖርማል ሰዎች ካላቸው በጣም ከፍ ሲል ነው እና ይሄ ከፍም ሲል እንግዲህ በጥቅሉ ኮሌስትሮል ቶታል ኮሌስትሮል የሚባል አለ። እሱ ሲከፋፈል ደግሞ ጎጂ ወይም ደግሞ በሽታ ሊያመጣ የሚችል ኮሌስትሮል ወይም ደግሞ ባድ ኮሌስትሮል የሚሉት አለ። ሌላው ደግሞ ጠቃሚ የሚሉት ኮሌስትሮል አለ። ሁለቱ በአንድነት ሲደመር ቶታል ኮሌስትሮል ይባላል። ይሄ ጎጂ የተባለው ኮሌስትሮል በመጥፎ ሁኔታ ጊዜ የደም ቧንቧ ግርግዳ ውስጥ ገብቶ ተሰግስጎ የደም ቧንቧን እያጠበበ የሚሄድና ስትሮክ፣ ሀርት አታክ ጋንግሪን ሊያስከትል የሚችል ነገር ነው። ተቃራኒው ደግሞ ይሄ ጉድ ኮሌስትሮል የሚባለው ሙሉ ለሙሉ ገና ስለሱ የማይታወቅ ብዙ ነገር አለ። ግን በአሁኑ ደረጃ እነኚህ ጎጂ ኮሌስትሮሎችን ከደም ቧንቧ ውስጥ ሰብስቦ አምጥቶ ወደ ጉበት የሚያደርስና በጉበት ውስጥ ተፈኝቶ እንዲጠፉ የሚያደርግ የደም ቧንቧ መዘጋትን ለመከላከል የሚረዳ የኮሌስትሮል አለት ነው። እንግዲህ ወይም ደግሞ ጉድ ኮሌስትሮል የሚባለው ስለዚህ ይሄ ጥሩ የሚባለው የኮሌስትሮል አይነት የማጽዳት ስራውንም ይሰራል። ሌላኛው የኮሌስትሮል አይነት በደም ቧንቧ ግድግዳ ላይ በመጠራቀም የደም መተላለፍን በመዝጋት ቅድም የጠቀሷቸውን ውስብስብ የህመም ሁኔታዎች የሚከስትበትን ሁኔታ በማቅለልም በመከላከልም ይረዳል፣ ነው የሚሉ ይከላከላል ማለት ነው። መልካም። መጠንን የተመለከተም ነገር ጠቀስ አድርገዋል። እስኪ መጠንንና መመዘኛዎቹን ወደሚመለከቱ ምናልባትም ለእነኚህ ህመም ሁኔታዎች የተጋለጡ ሰዎች የሚያሳስቧቸውን ጥያቄዎች ጨረፍ አድርገ እንመልከት በጤናማነት የሚመዘን የኮሌስትሮል መጠን በደም ውስጥ መኖር ወይም መገኘት ወሳኝ መሆኑ ይታወቃል ለመሆኑ ጥሩ የሚባለው የኮሌስትሮል አይነት በአንድ የጤናማ ሰው ደም ውስጥ ምን ያህል መሆን አለበት ከዚህ እስከዚህ የሚባል መጠን ካለ እንደውም በእኔ እይታ የኮሌስትሮል መጠን ይሄ ነው ተብሎ ለህብረተሰቡ ባናስተምር ምርጫ ነው ነ ብዙ ጊዜ ከምን በመነሳት ነው ይሄን ለማለት የፈለግኩት? ኮሌስትሮል ለእያንዳንዱ ሰው እንደ ጤና ሁኔታ፣ እንደ እድሜ ሁኔታ ጥሩ ነው የሚባለው መጠን ይለያያል። ለምሳሌ ለመጥቀስ አንድ ስኳር ህመም ያለው ሰው እና እድሜው ከአርባዎቹ በላይ የሆነ ሰው በላይ እንኳ ቢሆን እንደ ብዙ ነው የሚታየው። አንድ ወጣት ደግሞ ለምሳሌ ያህል በሀያዎች ውስጥ ያለ ይሄው መጥፎ ኮሌስትሮል የሚባለው በዚህ በስኳር ህመምተኛ ሰው ከሰባ በታች እንዲገኝ የሚፈለገው እስከ መቶ ሰባም እስከ መቶ ሰማንያን ድረስ ያ እንግዲህ ከሶስት እጥፍ ድረስ ኦልሞስት መጥፎ ነው ተብሎ አይታከምም። ስለዚህ ኮሌስትሮል ቁጥሬ እዚህ ደረሰ የሚባለው ከሰውዬው የጤና ሁኔታ፣ የእድሜ፣ እና ሌሎች ተጓዳኝ የህመም አይነቶች እንደ ስኳር፣ አጫሽነት፣ እንደ ግፊት፣ እነኛ ደግሞ ተደምረው የአንድን ሰው የህመም ተጋላጭነት ደረጃ ይናገራሉ። ያ ማለት በሚቀጥለው አስር ዓመት ውስጥ አንድ ሰው ስትሮክ ወይም ደግሞ ሀርት አታክ ወይም ደግሞ እነኛ ሁሉ በጥቅሉ ተደምረው የመምጣታቸው እድል ወይም ፕሮባቢሊቲ ከመቶ ሲሰላ አስር ፐርሰንት ነው፣ አምስት ፐርሰንት ነው፣ ሰባት ፐርሰንት ነው ተብሎ የአንድ ሰው የህመም ተጋላጭነት ወይም ደግሞ ሪስክ ሲታወቅ ነው የአንድን ኮሌስትሮል መጠን ለዛ ሰው ብዙ ነው ትንሽ ነው ይታከም አይታከም ይባለው ለምሳሌ ያህል እና ጥቅል የህመም ተጋላጭነት ደግሞ ከዚህ በላይ ጎጂ አይደለም የሚባለው የኮለስትሮል መጠን እንደዚሁ ቁጡ ለየት ይላል። በሌላም ደግሞ አንድ ጊዜ የስትሮክ ወይም ደግሞ የልብ በሚያጋጠማቸው ሰዎችም ደግሞ እንደዚሁ መጥፎ ኮለስትሮላቸው ዝቅ እንዲል ስለሚፈለግ ለነሱም ደግሞ ጤነኛ ነው የሚባል የኮለስትሮል ሌቨል በጣም በዝቅተኛ ደረጃ የሚታይ ነው። ይህ ውዴት ይወስደናል ጥሩ ነው አይጎዳም ጤነኛ ነውም ወሰን ላይ ነው ያለው የኮሌስትሮል መጠኑ ትክክል ነው ተብሎ የሚነሳ ቁጥር ለሁሉም ሰው የሚሰራ የለም ነው። እንዳንዱ ሰው እንደ እድሜው እንደ ጤናው የሚወሰን ነው። የኮሌስትሮል መብዛት እና ማነስ የበሽታ ተጋላጭነት በአንድ መንገድ በአንዱ በቁጥሩ ብቻ አይወሰንም። ይህ አማካይ አሀዝ ወይም የሚገለጸው መጠን አሳሳችነት ይኖረዋል። ከጠቅላላ ሁኔታ ጋር በሐኪሙ በቅርበት መታየት አለበት ነው ያሉን። ለአድማጮቻችን ጠቃሚ ምክር ይመስለኛል፣ በቁጥሮች ብቻ ተወስኖ ያንን ሰው ጤንነት መገደብ እንደማይቻል ከበርካታ ካነሷቸው ዝርዝሮች ጋር መዛመድ እንዳለበት። ዶክተር ከበደ፣ ምናልባትም በጥንቃቄ ረገድ የሚታዩትን ጉዳዮች ቀደም ብሎ ካነሷቸው ጋር በስፋት መመልከት ብንችል አንድ ሰው ከኮሌስትሮል ጋር የተያያዘ ህመም ከመከሰቱ አስቀድሞ ሊያደርግ የሚችላቸው የጥንቃቄ እርምጃዎች ይኖሩ ይሆን ወይ? በጥንቃቄ ረገድ ሊታዩ የሚችሉ እነኚህ ጥሩና ጎጂ የኮሌስትሮል አይነቶች በሰውነት ውስጥ መሰረታዊ በሆነ ሁኔታ ውስጥ እንዲኖሩ የምንመገባቸውን የምግብ አይነቶች የአመጋገብ ልማዳችንን ጨምሮ አንድ ሰው ነው በራሱ ህመሙ ከመከሰቱ በፊት የሚያደርጋቸው ጥንቃቄዎች ይኖሩ ይሆን? ኢትዮጵያ ቁራን አድማጮች፣ ቃለ ምልልሱ ኋላ አላበቃም። ለቀደመውና ለሌሎች ቀሪ ጥያቄዎች ተከታታይ ቅንብር ሳምንት ይቀጥላል። ለአሁኑ ግን ፕሮፌሰር ከበደ ወሊን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።